የኦሮሞ ነጻነት ግንባር ኦኔግ አመራሮቹ መካከል ከቅርብ ጊዜያት ወዲህ የተፈጠረውን አለመግባባት ተከትሎ ውዝግቡ አሁንም መቋጫ አላገኘም። ለተፈጠረው አለመግባባት ሁሉ የሐምሌ 19ና 20 የማዕከላዊ ኮሚቴ አስቸኳይ ስብሰባው እንደ መነሻ የሚወሰድ ነው ሲባል የሁለቱንም ወገኖች ቅሬታ ሲያስተናግድ የነበረው የፓርቲው የሕግና ቁጥጥር ኮሚቴ ስብሰባውን እውቅና ነፍጎታል። በሊቀመንበሩ አቶ ዳውድ ኢብሳ ወገን የህዝብ ግንኙነት ኃላፊ ሆኖ መሰየማቸውን የሚገልጹት አቶ በቴ ኡርጌሳ ሂደቱ ስራ አስፈጻሚው በኢትዮጵያ ምርጫ ቦርድም ጭምር እውቅና እንዲነ በር ከፋጅ መሆኑን ያስረዳሉ። ሐምሌ ሃያ ስድስት እና ሰባት እንደ ፈረንጆች አቆጣጠር የተካሄደው ስብሰባ አስመልክቶ ደግሞ የድርጅቱ ዲስፕሊንና ቁጥጥር ኮሚቴ መግለጫ አውጥተዋል። በአጭሩ ያ ስብሰባ የድርጅቱን ህገ ደንብ ያልተከተለ መሆኑን ገልጾ ከዛም ተከትሎ ስለተገለሉ እና ከምርጫ ቦርድም ያለው ግንኙነት እንዲቋረጥ ስላደረግን በድርጅታችን ደንብ መሰረት የተቀየሙ ናቸው። የስራ አስፈጻሚ ኮሚቴው በበኩሉ ይህን የህግና ቁጥጥር ኮሚቴን ውሳኔ ያጣጥላል። ውሳኔውም በመግለጫ የሚገለጽ ሳይሆን በጉባኤ መገለጽ የነበረበት ነው ይላል። የፓርቲው የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ የቁጥጥር ኮሚቴው ኃላፊነትን አናሳ ሲሉም ገልጸውታል። የዲሲፕሊንና ቁጥጥር ኮሚቴው አንዱ በሌላው ላይ መግለጫ እንዳታወጡ የሚል መመሪያ ነገር አስተላልፎ ነበር። የቁጥጥር ኮሚቴው ስራ አስፈጻሚ ኮሚቴውን ከስራ ማገድም ይህን ስራ ይህንን ተው ማለት አይችልም። የስራ አስፈጻሚው በድርጅቱ ውስጥ ከፍተኛ የፖለቲካ አመራር የሚሰጥ ነው። የቁጥጥር ኮሚቴው ማንዴቱ በጣም የተወሰነ ነው። ስራ አስፈጻሚው የፓርቲው የበላይ አመራር ነው የሚሉት አቶ ቀጀላ በሊቀመንበሩ ወገን ለእግድ ያበቀው ተግባራት ሁሉ የድርጅቱ የዕለት ተዕለት ኃላፊነት ነው በሚል ያነሳሉ። አቶ በቴ ግን ይህን ውዥንብር በሚል ቃል በመግለጽ በምርጫ ቦርድም እውቅና እንደማይኖራቸው ተናገሩ። ምርጫ ቦርድም እውቅና የሌላቸው ናቸው። በድርጅቱ ደንብ መሰረት ከኛ ጋር ምርጫ ቦርድ ግንኙነት እየፈጠረ ነው አብረን እየሰራን ያለ ነው። እንደገና ደግሞ ብለው ያሰራችሁትም ነገር የድርጅቱን ሊቀመንበር አግደናል ከዚህ በኋላ በምክትሉ እንመራለን ነው። ያንንም የማድረግ ስልጣን የላቸውም። የድርጅታችን ህገ ደንብም ይህን አይፈቅድም። የድርጅቱን ሊቀመንበር ማገድ የሚችለው የድርጅቱ ማዕከላዊ ኮሚቴ ያውም በሁለት ሶስተኛ ድምፅ ነው። ዶይቸ ቬለ በጉዳዩ ላይ የኢትዮጵያ ምርጫ ቦርድ ኮሚኒኬሽን ተወካይ የሆኑት ሶሊያና ሽመልስን አነጋግሯል። ቦርዱ በአቶ አራርሶ ብቅላ በኩል ሊቀመንበሩን ከስራ የማገድ ደብዳቤ እንደደረሰው ና ስራ አስፈጻሚው መታገዱን የሚገልጽ ደብዳቤ ግን እንዳልደረሰው አሳውቋል። በሁለቱም ወገድ ያው የተለያዩ ደብዳቤዎች ይመጣሉ። ግን በአጭሩ በተለይ ከዚህኛው ጉዳይ ጋር በተመለከተ በአቶ አራርሶ ቢቅላ በሆነ ምክትል ሊቀመንበር የሚመራ የመጣ ደብዳቤ አለ። ደብዳቤው በአጭሩ ስራ አስፈጻሚ ኮሚቴ ስብሰባ አድርጎ የፓርቲውን ሊቀመንበር ዲሲፕሊን እና ሌሎች የስነስርአት ድርጅቶች አድርገዋል ና ስለዚህ ያንን ተመልክቶ ለድርጅቱ የስነ ስርዓት ና ቁጥጥር ኮሚቴ የውሳኔ ሀሳብ እንዳቀረቡ ና ከዛ እስኪጠናቀቅም ድረስ ሊቀመንበሩን ከስራ ታግደዋል የሚል ደብዳቤ ነው። ያው ለስራ አስፈጻሚ ኮሚቴ በስነ ስርዓት ና ቁጥጥር ኮሚቴ ዝርዝር የውሳኔ ሀሳቡን ና ይዘቱን መርቷል የሚል ደብዳቤ በነሱ በኩል ቀርቧል። በሊቀ መንበሩ በኩልስ የቀረብ ደብዳቤ ካለ ና ይዘቱስ ምንድን ነው የምለው ጋር መንበሩ በኩል እንግዲህ ከዚህ ጋር በተያያዘ ቀጥታ ግንኙነት ያለው ደብዳቤ እስካሁን ድረስ አልቀረበም። ለመጨረሻ ጊዜ ከነሱ በኩል የመጣው ደብዳቤ የህግና ቁጥጥር ኮሚቴ ሐምሌ ያሳጠኝን ሀያ የተደረገው ስብሰባዎችን አስመልክቶ የወሰነ ውሳኔ ያወጣውን መግለጫ የመግለጫውን ኮፒ ቦርዱ እንዲያቀው የሚል ያቀረቡት ነው። ከዚህ ከገዳባ በተገናኘ ግን ያስገቡት ምናልባት በቀጣይ በሁለቱ አካላት መካከል አለመግባት የሚፈጠር ከሆነ የኢትዮጵያ ምርጫ ቦርድ ለየትኛው ውቅና ሊሰጥ የሚችለው ያው አሰራሩ ምንድን ነው፣ እንደዚህ አይነት ነገሮች ስለሚያጋጥሙ በሚቀርቡበት ወቅት ቦርዱ መሰረት አድርጎ የሚያያቸው ነገሮች አንደኛ የፓርቲው ህገ ደንብ ነው። ፓርቲው ህገ ደንቡን ለቦርዱ አስገብቷል። በጠቅላላ ጉባኤ ደቀ ማለት ነው። ያንን ህገ ደንቡን ይመለከታል። ከዛ በማስቀጠል ደግሞ የሀገሪቱ ህገ ደንቡ አለ የፓርቲዎችን የሚያስተዳድረው አስራ አንድ ስልሳ ሁለት ላይ ደግሞ የፖለቲካ ፓርቲዎችን አስመልክቶ ህጉም እንዳል የሚለውን ነገር ያያል። ስለዚህ ቦርዱ የሚመረምረው ነው የሚሆነው ማለት ነው ይዘታቸው ምንድን ነው የሚለውን ነገር። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ፣ አዲስ አበባ።